በኢትዮጵያ የነበረው የፖለቲካ ሂደት እንዲሁም በአዲሱ ዓመት የሀገሪቱን ቀጣይ እጣና ያላቸውን ተስፋ ስለ ምርጫ 2012ም የአሜሪካ ድምፅ ዘጋቢ ሙልጌታ አጽበሃ ከመቀለ ከተማ ነዋሪዎች አስተያየት ጠይቆ የሚከተለውን ዘገባ አስተላልፏል። አቶ ገብረጽዮን መሐሪ በአስተማሪነት ሙያ የተሰማሩ ናቸው። የተገባደደው 2011 ኢትዮጵያ ከባድ ፈተና ያሳለፈችበት ዓመት ነበር ይላሉ። መረጋጋት ያልታየበት ሀገር፣ ሰላም የጠፋበት ሀገር፣ እንደ ሀገር ደህንነቱ አጣብቂኝ ውስጥ የገባበት ሀገራዊ ጥቅም የሚባሉ ነገሮች ውዝግብ፣ አለመስማማት የታየበት ዘመን ስለነበረ ላልተፈለገ ንትርክ፣ ላልተፈለገ የዜጎች መፈናቀል የታየበት ዓመት ስለሆነ ይህን ዓመት በጣም ለኢትዮጵያ፣ ለሕዝቦቿ፣ ለሀገርም በጣም ፈታኝና አስደንጋጭ ነበረ ማለት ይችላሉ። በንግድ ስራ የተሰማራቸው ሚሚ ታረቀ ካለፈው አመታት አንጻር ስታዩ በጣም የተዳከመና የቀዘቀዛ ስራ ሁኔታ ነበር የነበረበት። ምክንያቱም ካለው የሰላም አንጻር እንደባለፈው አመት ብዙ እንቅስቃሴ አልነበረም የመቀለ ከተማ ነዋሪው አቶ ጸጋዬ ገብረ መድህን በበኩላቸው ሁለት ሺ 11 በኢትዮጵያ ህልውና ላይ ከፍተኛ ስጋት የታየበት አመት ነበር ብለዋል ልዩነት የማያስተናግድ ፖለቲካ ውስጥ እንደነበር ያየንበት አመት ነበር የክልል ርዕሰ መስተዳደር በጓዳቸው የሚገደሉበት የቢሮ ኃላፊዎች የተገደሉበት አመት ነበረ ከዛም አልፎ የሀገር ኢታማዦር ሹም በቤታቸው ውስጥ የተገደሉበት እስከዚህ ድረስ የከፋ ደረጃ የደረስበት አመት ነበረ 2011 በሀገራችን ፖለቲካ በጣም አስከፊ መፈናቀል፣ መሰደዱ፣ መገዳደሉ ወደ ከፋ የሄደበት ኢቨን ሀገር አትበተንም ኢትዮጵያ አትፈርስም ወደሚለው ነገር ስለ ሀገር መፍረስ ተጨንቀና አናቅም ነበረ። ግን 2011 በሀገሪቱ መሪ አንደበት ሀገር አትፈርስም ወደሚለው ደረጃ የደረስንበት ነው እና በጣም የከፋ የፖለቲካ ሁኔታ ነበረ የሚል አስተያየት ነው ያለኝ። ትግራይ ውስጥ በቅርቡ ከተመሰረቱ የፖለቲካ ፓርቲዎች መካከል የሳልሳይ ወያነ ትግራይ አስተባባሪ አቶ ሀያሉ ጎድፋይ የተገባደደው ዓመት በሀገሪቱ ሰፊ የፖለቲካ ልዩነት የታ የሚታይበት አመት ነበር ብለዋል። የተለያዩ የሀገር ግንባታ ሀሳብ ያለው የራሱን ሀሳብ ለማስረጽ በዚህ ሂደት የተለያዩ ችግሮች ተፈጥረዋል። ህዝቦች ተፈናቅለዋል። ህጎች በግላጭ ሲጣሱ ነበር። በተጨማሪ በፌደራል መንግስትና በአንዳንድ ክልሎች መካከል በህግ ጥሰት በተፈጠረ ችግር የመካረር ዝንባሌ ነበር። ስለዚህ በ2011 የኢትዮጵያ ፖለቲካ የትክክለኛ ምስሉ የሀገር ግንባታው እንዳልተጠናቀቀ ስቲል በጠረጴዛ ዙሪያ የሚፈቱ ነገሮች እያነሱ እየሄዱ እንደሆነ፣ ፌዴሬሽኑ በኃይል የተፈጠረ በኃይል እንደተያዘ የሚያሳይ ነው። የአርና ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም በመጀመሪያ አካባቢ በኢትዮ ኤርትራ የነበረ ግጭት ተመልሶ ወደ መረጋጋትና ህዝቡም መገናኘት የቻለበት ጥሩ አጋጣሚ የፈጠረ ነበረ። የፖለቲካ እስረኞች መፍታትም ፖለቲካው ምህዳር ለማስፋት ፌዴራል ደረጃ እየተደረገ ያለው ጥረትም እንደ ጥሩ መነሻ ሊወሰድ ይችላል። ከዚህ ተቃራኒ ደግሞ በተለያዩ አካባቢዎች ግጭቶች አሉ፣ መፈናቀል አለ፣ አለመረጋጋት አለ። ወደ ትግራይ ስንመጣ ምህዳሩ እናሰፋለን፣ ሚዲያ ትጠቀማላችሁ፣ የተለያዩ ቃሎች፣ አረና የደምህትና የሌሎች የፖለቲካ እስረኞች እንፈታለን የሚል ቃል ገብተም ነበር። እስካሁን ግን አልተፈቱም። አዲሱ ዓመት የነበሩ ችግሮች ይፈታሉ የሚል ተስፋ አለን ያሉት አቶ ገብረ ጽዮንና ሚሚ እስካሁን ያልተፈቱ ችግሮች ቶሎ መንግስት መፍታት ካልጀመረ ግን ስጋቱ ሊያይል ይችላል ብለዋል። እንደ ሀገር ልዩነት እንዳለውና አንድነታችን የሚፈታተኑ ነገሮች ሀገር እንደ ሀገር የጀመረችው ልማትና እድገት እንድትቀጥል እንቅፋት የሆነ ነገሮችን በሰለጠነ የዲሞክራሲያዊ የመነጋገር ችግሮችን የመፍታት የመከራከር ባህል አዳብረን የነበረ ትንሽ ባህል ከፍ ወዳለ ነገር አዳብረን የሀገራችን ችግር ጫፍ እስከ ጫፍ ልዩነት እንዳለ ሆነው ምንፈታበት ዘመን ቢሆን እመኛለሁ። ያንን ይሄ ነገር ከተስተካከለ የተሻለ ይሆናል ብዬ አስባለሁ። ይሄ ነገር በዛ ከቀጠለ ግን ወደ ባሰ እንጂ የሚስተካከል አይመስለኝም። አቶ ጸጋይ በበኩላቸው ኢትዮጵያ እየመራ ያለው ኢህአዴግ በግንባር ውስጥ ያሉ ፓርቲዎች አለመግባባት ስለሰፋም በ2012 የሀገሪቱ የፖለቲካ ችግር ይቀጥላል የሚል አስተያየት ሰጥተዋል። የግንባሩ አባላት እርስ በራሳቸው እየተወነጃጀሉ ነው። እርስ በራሳቸው እየተሰዳደቡ ነው። ስለዚህ የሀሳብ አንድነት የላቸውም። የአመለካከት አንድነት የላቸውም። ኢቭን በአይዲዮሎጂ አንድነትም የላቸውም። ስለዚህ ይህንን የ2011 ችግሮችን እንዳይደገሙ ሊያደርግ የሚችል መንግስት ነው የሚሆነው። መንግስቱን የያዘው ደግሞ ይሄ ኢህአዴግ የሚባለው ድርጅት ነው። ስለዚህ ኢህአዴግ ውስጥ መግባባትና መናበብ መደማመጥ ከሌለ 2012 ከ2011 የተሻለ ነገር የምንጠብቅበት አይደለም። ያው በሚዲያ ፕሮፓጋንዳ ና ሰላም ያስፈልገናል፣ እንዲ እንሆን እርቀ ሰላም ምናምን ምንትስ ብትል አይመጣም። መጀመሪያ ፕሪንሲፕል ሊኖር ይገባል። መርህ ሲኖርህ ነው ሰላም የሚያስጠብቅ ተቋማት የዲሞክራሲ እና የጸጥታ ተቋማት ገለልተኛ ስታደርጋቸው ነው። እና የተሻለ ነገር ይኖራል የሚል እምነት የለኝም። አስተያየት ሰጪዎቹ ምርጫ 2012 በጊዜው መካሄድ አለበትም ብለዋል። ምርጫው ቢካሄድ ጥሩ ነው። ምክንያቱ አሁን 2012 የምርጫ ጉዳይ እና የተያያዙ ነገሮች በጣም ሲያከራክሩ ነበር። መከራከር ምንም ችግር የለውም። እያንዳንዷን ክርክርና ለመስማማት ግን የኢትዮጵያን ጥቅም አንጻር ብናየው በጣም ጥሩ ነው ምርጫ ቢደረግ። ምክንያቱም አሁን ያለው መንግስት ያመጣው ለውጥ የለም ከሰላም ማደፍረስና ገረገር ውጭ ምርጫ ከተካሄደ ግን ህዝቡም የመረጠው ይሻለኛል ያለውን የተሻለ ይሆናል ብዬ አስባለሁ። በምርጫ ነው መንግስት የሚያዘው ኢትዮጵያ ውስጥ። ህገ መንግስቱም ክፍተት የለውም። ምርጫ መራዘም ግን ይህ ምርጫ እንዲራዘም ፍላጎት ያላቸው ብዙ አካላት አሉ። ፌዴራል መንግስቱም እንደዚ አይነት ፍላጎት ያለው ይመስለኛል ስገመግመው። ስለዚህ እነዚህ ኃይሎች፣ ምርጫውን አራዝሞ ምንድነው ያደርጉት ነው እዚህ ሀገር ውስጥ መተማመን የለም። ፌዴሬሽን በዋናነት የመተማመን የትረስት ጉዳይ ነው ፌዴሬሽን። ስለዚህ እዚህ ሀገር ውስጥ መተማመን የለም። አሁን ያለው መንግስት አሁን የተፈጠሩ ችግሮችን ማስተዳደር ያልቻለው ከምርጫ በኋላ የሚመጡ ችግሮች አስተዳድራለሁ ብሎ የሚያስብ ከሆነ የዋህነት ይመስለኛል። እና የአህዳዊ መንግስት የመፍጠር ፍላጎት ነው ብዬ ነው ማስበው። ይሄ ምርጫ ይራዘም የሚሉ ኃይሎች ፌዴሬሽን መቀየር የሚፈልጉት ምርጫ ከተራዘመ የማይስማሙ ኃይላት ይኖራሉ ማለት ነው። እነዚህ ኃይላት ጠረጴዛ ላይ ቁጭ ብለው ነገሮች ሊፈቱ አይችሉም። ሄደ ሄዶ ወደ ኃይል ነው የሚሄደው። ኃይል ሲመጣ ደግሞ ያው በዋናነት ፌዴሬሽኑ ከክልሎቹ ነው ስልጣን የሚያገኘው ክልሎቹ የመጨረሻው ፌዴሬሽኑ አማራጭ ካልሆነ ወደ ሌላ አማራጭ የሚሄዱበት ሁኔታ ይኖራል ማለት። አቶ አምዶም ገብረስላሴ በበኩላቸው የምርጫ ፓርቲዎች ነን መወዳደር እንፈልጋለን፣ እንደዚህ አባሎቻችን እየተቀጠቀጡ የታሰሩ ህብረተሰቡ ስብሰባ ለማካሄድ ካልቻል እንዲህ ሆኖ ምርጫ የሚባል ነገር አይታሰብም። ምክንያቱም በትግራይ ስናየው ህወሀት ሁሉ ነገር ጠቅሎ ይዞታል። ምርጫ ፕሮሰስ ስለሆነ ሂደቱ ከመጀመሪያ እስከ መጨረሻ መከናወን አለበት። ካልሆነ ግን ምርጫው ይጭበረበራል። ወደ ህብረተሰቡ ለመቅረብ ክፍት ሲሆን ሁሌም ዝግጁ ነን። አቁምለኝ የሚል ከሆነ ምርጫው ያካሄደው፣ ካልሆነ ደግሞ ሌላ አማራጭ ይፈለጋል። ምርጫው ካልተካሄደ ኢህአዴግ አቅም የለውም ማለት ነው፣ ሀገሪቱን የመምራት አቅም የለውም ማለት ነው። ስለዚህ ወደ አንድነት መንግስት የሚባል አለ። ህገ መንግስቱ እንዳለ፣ መዋቅሩ እንዳለ ሳይፈራረስ ማለት ነው። ምርጫ እስከካሄድ ድረስ የምርጫ ዝግጅት የሚያካሄድ የጋራ መንግስት ማለት ነው፣ መቋቋም አለበት። ለአሜሪካ ድምፅ ሙሉጌታ ጽብሃ መቀለም